የዘንድሮ የመስቀልና የእሬቻ በዓላት በሰላም እንዲከበሩ አስተዋጽኦ አበርክተዋል ለተባሉ የጸጥታ፣ የሃይማኖትና የመገናኛ ብዙኃን ተቋማትና ባለድርሻ አካላት የምስጋናና የእውቅና መድረክ በአዲስ አበባ ከተማ አስተዳደር ተካሂዷል። የከተማውን ሰላም መጠበቅ የተቻለው ሁሉም በጋራና በያገባኛል ስሜት በመስራቱ ነው ብለዋል የከተማይቱ ምክትል ከንቲባ አዳነች አቤቤ። ስነ ስርአቱ የተከናወነው በቅርቡ የተመረቀው የወዳጅነት ፓርክ ውስጥ ነው። በዝግጅቱ ላይ የተገኘችው ፀሐይ ዳምጠው ዝርዝሩ ሆኑ ይዛለች። የመስቀልና የሆረ ፍንፍኔ የእሬቻ በዓላት በሰላም እንዲከበሩ ለሰሩ አካላት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ ምዝጋና አቅርበዋል። ሀገርና ሕዝቦች ሕልውናቸውና መኖራቸው የሚረጋገጡ ሰላማቸው የተረጋገጠ ሲሆን ብቻ ነው ያሉት ወይዘሮ አዳነች የኢትዮጵያና የሕዝቦቿን የወደፊት እድል በመገንባት ላይ ባለችበት ወቅት በርካታ ፈተናዎች መጋጠማቸውን ተናግረዋል። ሰላም የሕልውናችን ሳምባ ነው። ሰላም የደስተኛ ዜጎች መታያ ሰሌዳና የሰው ልጆች የማይተካ ምዕራፍ ነው። ይሁን እንጂ በጥባጭ ካለ ማን የጠራ ይጠጣል እንደሚባለው የኢትዮጵያንና የሕዝቦቿ መጻይ ፍኖተ መደላድል ለማናጋት ብዙ ፈተናዎች ገጥመውናል። አንድነታችን ተጠናክሮ የሕዝባችን መስተጋብር ሰምሮ የሀገር ብልጽግና መዳረሻዋ ተወጥኖ እጅ ለእጅ በመያያዝ ጉዟችንን ስንጀምር ከተስፋችን ሰማይ ስር የሚገኘውን ሰላማዊ የአብሮነት ውሃ በአግባቡ እንዳንጠጣ ንጹህን ውሃ ለማደፍረስ የሚሰሩ ክፉ ሰራተኞች ወደ ውሃ ምንጮቻችን የነውጥን የጽንፈኝነትን ዝቃጭ መላካቸው አልተውንም። ይህንን ዝቃጭ መጠጣት ገዳይ መሆኑን ጠንቅቀን ስለምናውቅ በጸጥታ ኃይላችን በማጥለል በሕዝባችን ሁለንተናዊ የተሳትፎ በማንጠር ንጹሐችንን ከመጠጣት ግን ለአፍታም ያህል አልቆምንም። በወቅቱ የፖለቲካ ሁኔታ ላይ ምክትል ከንቲባ እንዲህ ብለዋል። የእኛ ምኞት የሸገር ወንዞች ተፋሰስ ልማትን፣ የወዳጅነት ፓርክን፣ የአንድነት ፓርክን፣ የእንጦጦ ፓርክን እና የመስቀል አደባባይን በመመልከት ከክፉ ሀሳባቸው ተላጠው ሰብተው ማሳየት እንኳን ቢዳግታቸው መልካም አየር እንዲተነፍሱ የጠማቸውን ሰላማዊ ንጹህ ውሃ እንዲጠጡ እናስባለን። የእኛ ምኞትና ትጋት ይኸው ነው። ያው ዛሬ ደግሞ እንደሚታወቀው ጥቅምት አንድ ነው። መስከረም ሰላሳም አልፏል። አገራችን ኢትዮጵያም ህዝቦቿም መንግስትም ሰላም ነው። እግዚአብሔር ይመስገን። እኛ ሁሌ አዲስ ቀንና አዲስ ተግዳሮቶችን ለስኬታችን ማስፈንጠሪያ አድርገን መጓዛችንን እንቀጥላለን። ከመጣንበት መንገድ በላይ የምንሄድበት መንገድ የበለጠ የሁላችንንም ትብብር ይሻልም። የጀመርነው ጉዞ አልጋ በአልጋ እንደማይሆንም ይገባናል። ከዚህም በኋላ የሰላማችን ተግዳሮት የሚሆኑ ኃይሎች ከውስጥም ከውጪም አይጠፉም። የእኛ ተግባር የእነሱ ዋርት እንዳይሳካ መስራት ብቻ ሳይሆን እኛ ይልቁንም ከራእያችን ለአፍታም እንዳንዛነፍ አበክረን መትጋት አለብን። በወዳጅነት ፓርክ ውስጥ በተካሄደው የምስጋናና የእውቅና ስነስርዓት ላይ የፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ፣ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ ማዛ አሸናፊ፣ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ፣ የሃይማኖት አባቶችና አባገዳዮች ተገኝተዋል። ሰላም የሁሉም ነገር መሰረት መሆኑን ያስታወሱት የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሴ ጫፎ ሁሉም ለሰላም መረጋገጥ እንድሰራ ጥሪ አድርጓል። ሁላችንም ሰላም ያስፈልጋል። ለሰላማችን ሁላችንም ደግሞ መትጋት ኢትዮጵያውያን መትጋት መስራት ይኖርብናል። ከሰራን ሰላም እንዲሆን ማድረግ እንችላል። በዚህ ውስጥ ወጣ ያሉ ነገሮች ደግሞ ሲፈጸሙ የህገ በላይነትን ማስከበር የግድ ነው። የህገ በላይነትን ለማረጋገጥ የከተማ አስተዳደሩ ሆነ አጠቃላይ ሀገራችን በሚሰራው ስራ ላይ ሁላችንም ተባብረን አብረን እንድንቆም አደራ ለማለት እፈልጋለሁ በስነ ስርዓቱ ላይ የተናገሩት የፌዴሬሽን ምክር ቤት አፈጉባኤ አቶ አደም ፈራ ሰላም የልማት የመልካም አስተዳደር እና የዲሞክራሲ መሰረት መሆኑን ጠቁመው ለሰላም መስፈን የሚተጉ እንዳሉ ሁሉ በተቃራኒው ሰላምን ለማደፍረስ ሌት ተቀን የሚንቀሳቀሱ እንዳሉም አስታውሷል አዲስ አበባ ከተማ አስተዳደር የጸጥታ እና የደህንነት ተቋማት እንዲሁም የፌዴራል የጸጥታና ደህንነት ተቋማት ከባለድርሻ አካላት ጋር በመተባበር የሀገራችን ኢትዮጵያና የአፍሪካ መዲና በሆነችው አዲስ አበባ የደመራ መስቀል በዓል የእሬቻ በዓልና ሌሎች ሃይማኖታዊ እና የሕዝብ በዓላት በሰላም እንዲከበሩ በሰላም እንዲያልፉ ላበረከታችሁት ከፍተኛ አስተዋጽኦ በፌዴሬሽን ምክር ቤትና በራሴ ስም ላቅ ያለ ምስጋና አቀርባለሁ። በአገሪቱ ሰላም እንዲሰፍን የሚጥሩ የሃይማኖት አባቶች፣ የአባገዳዎች፣ የአገር ሽማግሌዎችና የጸጥታ አካላት ሚና የላቀ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤው ተናግረዋል። የአዲስ አበባ ከተማ አስተዳደር በመስቀል ና በኢሬቻ በዓል ላይ ሰላምን በማስጠበቅ ለሰሩ ሁሉ የምስጋና ፕሮግራም ማዘጋጀቱ የሚበረታታ መሆኑንም አቶ አደም ተናግረዋል። ለአሜሪካ ድምፅ አሄዳምጦ ከአዲስ አበባ